በነ አቶ ጀዋር መሐመድ የክስ መዝገብ ዛሬ የተከሳሾችን የእምነት ክህደት ቃል ለመስማት ቀጠሮ ቀጥሮ የነበረው የልደታው ከፍተኛ ፍርድ ቤት ችሎት ተቋረጠ። ችሎቱ የተቋረጠው የእስረኞቹ ቤተሰቦችና የችሎቱ ታዳሚዎች ቢጫ ልብስ ለብሰዋል በማለት ወደ ችሎት እንዳይገቡ መከልከላቸውን ጠቅሰው ተከሳሾች አቤቱታ ማቅረባቸውን ተከትሎ ነው። ፍርድ ቤቱ የተፈጠሩት ችግሮች ታርመው ለጥር 27 ችሎቱ እንዲታይ ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ስርስር አለው። እነ አቶ ጀዋር ሲራጅ መሐመድ የተከሰሱበት የልደታው ፌዴራል ከፍተኛ ፍርድ ቤት ዛሬ የተከሳሾችን የእምነት ክደት ቃል ለመስማት የቀጠረው ችሎት ሳይከናወን ቀርቶ ተቋርጧል። የችሎቱ ሂደት የተቋረጠው የተከሳሾች ወላጆችና ደጋፊዎች ወደ ችሎቱ እንዳይገቡ በመደረጉ ነው። ከተከሳሾች አቶ ጀዋር ሲራጅ መሐመድ፣ አቶ በቀለ ገርባ አቶ ደጀኔ ጣፋና አቶ ሐምዛ አዳነ ተራ በተራ ለችሎቱ እንደገለጹት ሕጉ ቤተሰብ ችሎት ላይ ተገኝቶ እንዲታደም የሚፈቅድ ቢሆንም በጸጥታ ኃይሎች ተከልክለው ሌሎች ደግሞ መታሰራቸው በተረጋጋ መንፈስ ችሎቱን ለመከታተል አያስችለንም ሲሉ ተናግረዋል። የተከሳሾች ጠበቆች በበኩላቸው የተከሳሾች ወላጆችና በችሎቱ ላይ ለመታደም የመጡ ሰዎች ቢጫ ልብስ ለብሰዋል በማለት በር ላይ ሲከለከሉና ሲንጓጠጡ አይተናል። ቢጫ ልብስ መልበስ በየትኛውም ሕግ የተከለከለበት መመሪያ የለም በማለት ተከራክረዋል። በዚሁ ሂደት ባልተረጋጉበት መንፈስ ችሎቱን ማስኬድ ስለማይቻል እንዲቋረጥና ሌላ ቀጠሮ እንዲሰጥም ጠበቆቹ ጠይቀዋል። በጉዳዩ ላይ ሀሳብ የሰጠው አቃቢ ህግ ሰው የፈለገውን አይነት ልብስ ቢለብስም የተለየ መመሪያና ህግ አለመኖሩን ገልጾ ነገር ግን የልብሱ እንድምታ ያሳስበናል ብሏል። ሆኖም የችሎቱ መቋረጥ የፍትህ ሂደቱን ሊያዘገይ፣ ተከሳሾችን ሊጎዳ ስለሚችል እንዲካሄድ ጠይቋል። የግራ ቀኙን የሰማው ፍርድ ቤት የጸጥታ አካላት ታዳሚዎች ለብሰው በሚመጡት ልብስና መሰል ጉዳዮች አማክሯቸው እንደነበረ የገለጸ ሲሆን ተከሳሾች እንዳሉት ወላጆችና የሚታደሙ ሰዎች ባልተገኙበት ችሎቱ ሙሉ ነው ማለት ስለማይቻል ሌላ ተለዋጭ ቀጠሮ ለጥር 27/2013 እንዲሰጥ ወስኗል። ዛሬ የችሎቱን ሂደት አስተጓጉለዋል የተባሉ ችግሮች በቀጣዩ እንዲስተካከሉም ብሏል ፍርድ ቤቱ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ